Agarinia report. የግል አየር መንገዶች በኢትዮጵያ የአገር ውስጥ በረራ ሊጀምሩ ነው። የኢትዮጵያ ሲቪል አቪየሽን ባለስልጣን የግል አየር መንገዶች በኢትዮጵያ የአገር ውስጥ መዳረሻዎች መደበኛ በረራ እንዲጀምሩ መፍቀዱ ተገልጿል። የግል አየር መንገዶች የበረራ መዳረሻ ወደ ሆኑ ሁሉም የአገር ውስጥ አውሮፕላን ማረፊያዎች የበረራ አገልግሎት መስጠት እናም በሌሎች የአቪየሽን ዘርፎች መሳተፍ እንደሚችሉ እንደተነገራቸው ባለስልጣኑ አስታውቋል። ባለስልጣኑ ይህንን ፈቃድ የሰጠው የአዲሱን የአቪየሽን ፖሊሲ ዝግጅት ማጠናቀቁን ተከትሎ ነው ተብሏል። ረቂቅ ፖሊሲውም ለከፍተኛ የመንግስት አቃላት በቅርቡ እንደሚቀርብ ተመላክቷል። የአገራዊ ምክክር ኮሚሽን ከመንግስት ጋር የሚፋለሙ ታጣቂ ቡድኖችን ለማነጋገር ዝግጅት ላይ መሆኑን የኮሚሽኑ አባል ኮሚሽነር ዶክተር ዮናስ አዳ የገለጹም ኮሚሽነሩ በተለይ ጥረት የተጀመረው በአማራና ኦሮሚያ ክልሎች ነፍጥ ያነሱ ታጣቂ ቡድኖችን በአካል ለማነጋገር እንደሆነ ለዋዜማ ራዲዮ ገልጸዋል። ኮሚሽኑ በጉዳይ ዙሪያ የመንግስት አካላትን አነጋግሮ መንግስት ከታጣቂ ቡድኖቹ ጋር ለመነጋገር ዝግጁ መሆኑን ከገለጠ በኋላ እንደሆነ ኮሚሽነሩ ጠቁመዋል። ኮሚሽኑ እስካሁን የአማራ ክልል ምሁራንና የክልሉን አመራሮች እንደዚሁም በኦሮሚያ ክልል ግጭት ዙሪያ ደግሞ የመንግስት ባለስልጣናትን ማነጋገሩን ኮሚሽነሩ አረጋግጠዋል። የኮሚሽኑ ጥረት ውጤት ወደፊት ለህዝብ ይፋ እንደሚደረግም ኮሚሽነሩ ተናግረዋል። ኢትዮጵያ አስረኛውን የሚዳሰስ ቅርስ በዩኔስኮ አስመዘገበች። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አርባ አምስተኛ ጉባኤውን በሳውዲ አረቢያ ሪያድ እያካሄደ ይገኛል። ዩኔስኮ በድረገጹ እንዳስታወቀው የጌዲዮ ባህላዊ መልክዓ ምድር አስረኛ ቅርስ ሆኖ መመዝገቡን አስታውቋል። በዚህም ኢትዮጵያ በአጠቃላይ አስር ቅርሶችን በዩኔስኮ መዝገብ ስር በዓለም ቅርስነት ያስመዘገበች ሲሆን ይህም ከደቡብ አፍሪካ ጋር በአንደኝነት እንዲመሩ አስችሏታል። ሞሮኮ በአፍሪካ ከኢትዮጵያና ደቡብ አፍሪካ በመቀጠል ዘጠኝ ቅርሶችን በዩኔስኮ ስታስመዘግብ ቱኒዚያ ስምንት እንዲሁም ግብጽ፣ ሴኔጋል እና ታንዛኒያ ደግሞ ሰባት ቅርሶች ያስመዘገቡ የአህጉሪቱ ሀገራት ሆነዋል። አሁን በዓለም ቅርስነት የተመዘገበው የጌዲዮ ባህላዊ መልካዓ ምድር በእጽዋት ፍራፍሬ እና ሰብል ምርቶች ታዋቂነትን ያተረፈ እንደሆነ ተገልጿል። እንዲሁም መልካዓ ምድሩ ሕብረተሰቡ ሀገር በቀል እውቀት ተጠቅሞ የአየር ሚዛንን የተስተካከለ እንዲሁም በማስቻል እንዲሁም የመሬት አጠባበቅና አያያዝ ልምዱ ለሌሎች ሕዝቦች ልዩ ተሞክሮና ልምድ የሚሰጥ ነው ተብሏል። በዓለም ቅርስነት የተመዘገበው የጌዲዮ ባህላዊ መልካዓ ምድር በውስጡ ከስድስት ሺህ በላይ ትክል ድንጋዮችን የያዘ ሲሆን ተጨማሪ ጎብኚዎችን ለኢትዮጵያ እንደሚያስገኝም ይጠበቃል። ኢትዮጵያ ይህንን ቅርስ በዩኔስኮ የዓለም ቅርስነት ለማስመዝገብ ላለፉት አስር ዓመታት በይፋ መልክታ ክትትል ስታደርግ እንደነበር ተገልጿል። የተመድ የሰብአዊ መብቶች ኮሚሽነር ቮልከር ተርክ በአማራ ክልል አስቸኳይ ጊዜያዎች ከታወጀ ወዲህ በመንግስት ኃይሎችና በፋኖ ታጣቂዎች ውጊያ ከሁለት መቶ በላይ ሰዎች መገደላቸውን እና ከአንድ ሺህ በላይ መታሰራቸውን ለተመድ ሰብአዊ መብቶች ምክር ቤት ዓመታዊ ጉባኤ በቀረቡት ሪፖርት ገለጹም። ኮሚሽነሩ ከፍተኛ የሰብአዊ መብት ጥሰት ይፈጸምባቸዋል ካሏቸው ጥቂት ሀገራት መካከል ኢትዮጵያ አንዷ መሆናንም የጠቀሱ ሲሆን በሀገሪቱ የመብት ጥሰቶች ላይ ምርመራ ተደርጎ አጥፊዎች በህግ ሊጠየቁ እንደሚገባ ተሳስበዋል። በተያያዘም ምክር ቤቱ ለኢትዮጵያ ያቋቋመው ዓለም አቀፍ የሰብአዊ መብት ጥሰት መርማሪ ኮሚሽን በቅርቡ በተልእኮ ዙሪያ መግለጫ እንደሚሰጥ ይጠበቃልም ተብሏል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።